ስፖርት። ኢትዮጵያ የአፍሪቃ እግር ኳስ ኮንፌዴሬሽን ጽህፈት ቤትን ከግብፅ መዲና ካይሮ ለማስመጣት የማግባባት ስራ ላይ ናት፣ በሚል የተሰራጨው ዜና ሐሰት መሆኑን የኢትዮጵያ እግር ኳስ ፌዴሬሽን ሕዝብ ግንኙነት ኃላፊ ለዶቼ ቬሌ ዛሬ ተናግሯል። በእንግሊዝ ፕሪምየር ሊግ የእግር ኳስ ጨዋታ አርሰናል በሰፋ ልዩነት ትናንት አሸንፏል። ማንቸስተር ዩናይትድ በሜዳው ኦልትራፎርድ አቻ በመውጣት ነጥብ ጥሏል። አሰልጣኙ ሆዜ ሞሪኖ ትናንት በአንድ ወር ውስጥ ብቻ ለሁለተኛ ጊዜ ከሜዳ ተሰናብቷል። ሊቨርፑል፣ ቸልሲና ማንቸስተር ሲቲ ከትናንት በስቲያ ተጨማሪ ነጥብ ሰብስበው ግስጋሴያቸውን ቀጥሏል። የጀርመኑ ባየር ሚንሽን የቀድሞ ኃላፊ የእስር ጊዜያቸውን አጠናቀው ዳግም ቡድኑን በፕሬዝዳንትነት ለመምራት ተረክቧል። ሌሎች ዘገባዎችንም አካተናል። አብራችሁን ቆዩ። የኢትዮጵያ እግር ኳስ ፌዴሬሽን ለግማሽ ምት ዓመት መቀመጫውን ግብፅ መዲና ካይሮ ያደረገውን የአፍሪካ እግር ኳስ ኮንፌዴሬሽን ወደ አዲስ አበባ ለማስመጣት እየተንቀሳቀሰ ነው የሚለው መረጃ የተሳሳተ መሆኑ ተገለጠ። የኢትዮጵያ እግር ኳስ ፌዴሬሽን ሕዝብ ግንኙነት አቶ ወንድምኩና ላዩ ለዶችቬሌ ዛሬ እንደተናገሩት ካይሮ ላይ ይደረግ የነበረው አመታዊ ጠቅላላ ጉባኤ እንጂ ጽፈት ቤቱ ወደ አዲስ አበባ አልመጣም የማስመጣትም አላማ የለንም ብሏል። የተሳሳተ ነው የተሳሳተ መስል ምንድነው? አመታዊ ጉባኤ ነው። በአብዛኛው ከአይር ላ ይካሄድ የነበረው አመታዊ ጠቅላላ ጉባኤ ወደ አዲስ አበባ መጥቷል። አዲስ አበባ ይካሄደው ዘንድሮ ከማርች አስራ ስድስት እስከ አስራ ሰባት ይሄ መደበኛ ጠቅላላ ጉባኤው ነው። ከዛ ሌላ ደግሞ የፊፋ የስራ አስፈጻሚዎች ስብሰባ መቶ ከፍተኛ የሆኑ የእግር ኳስ ኃላፊዎች የሚሳተፉበት ከሀያ ሀገሮች የተውጣጡ ከአውሮፓ ከእስያና ከአፍሪካ የተውጣጡ ዋና ጸሐፊዎችና ፕሬዚዳንቶች የሚሳተፉበት ደግሞ የፊፋ የስራ አስፈጻሚ ሰዎች ስብሰባ በእግር ኳስ ልማት ላይ ያተኮረ ስብሰባ አዲስ አበባ ውስጥ ይካሄዳል። እነዚህ ስብሰባዎች ይካሄዳሉ። ከዚሁ ጋር ተያይዘውም እኛ ፊፋ አዲስ አበባ ውስጥ ጽሕፈት ቤት እንዲከፍት ከፍተኛ ማጎበብ አስተዳደር ተሰርቷል፣ በፊፋም ዘንድ ተቀባይነት አግኝቷል። ከመንግስት ጋር በመነጋገር ፊፋ አዲስ አበባ ውስጥ ተጨማሪ ጽሕፈት ቤት እንዲያገኝ በእኛ በኩል እየሰራ ነው። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን የአፍሪካ እግር ኳስ ኮንፌዴሬሽንን ከግብፅ መቀመጫው ከካይሮ ወደ አዲስ አበባ ሊያስመጣ ነው የተባለው ነገር ውዥንብር ነው ብለውኛል ማለት ነው። ይህም ነገር በእውነቱ ምክንያቱም እንደዚህ አይነት ስ ነገሮች ተላላክ ልክ ከዚህ በፊት ከአዲስ አበባ አፍሪካ ጽህፈት ቤት ለማግዛት ከተደረገው ጋር ይመሳሰላል። እንደዚህ አይነት ነገሮችም እያዘንበላይ ብዙ በቀለም ንገባበት ሁኔታ የለም። ስለዚህ አንድ ጽህፈት ቤት ደግሞ ከግማሽ ክፍለ ዘመን በላይ በአንድ ሀገር የነበረን ጽህፈት ቤት ወደ ሌላ ሀገር በማምጣት ራሱን የቻለ ምክንያት ያስፈልገዋል። እንዲሁ ዝም ብሎ ብዙ ፍቃድ የሚሆን ነገር አይደለም። ሀሳቡም የላችሁ ማለት ነው እናንተ የማስመጣት? በፍጹም እኛ ምንድነው የፊፋ ጽህፈት ቤት በአዲስ አበባ እንዲቋቋም እንፈልጋለን። ፊፋ ይህንን ይደግፋል። በሌላ በኩል ደግሞ እኛ የአፍሪካ እግር ኳስ ኮንፌዴሬሽን አመታዊ ጠቅላላ ጉባኤ በአዲስ አበባ እናስተናግዳለን። ከዛ በተጨማሪ ተከታታይ የሆኑ የአፍሪካ ውድድሮችን በኢትዮጵያ ለማስተናገድ እየሰራ ነው። ይሄ ውዥንብር ግን ከምን የመነጨ ነው? ምናልባት እነዚህ ነገሮች የሚነሱት ፊፋ አዲስ አበባ ጽህፈት ቤት ሊከፍት ነው ፊፋ የከፍ ጠቅላላ ጉባኤ አዲስ አበባ ውስጥ ይካሄድ ነው የሚችሉት ይችላሉ። እነዚህን መረጃዎች መሰረት አድርጎ ሰዎች ስፔኩሌት አድርገው ሊሆን ይችላል እንጂ ከዛ ውጭ ምንም ነገር የለም። ከእናንተ በኩል የተሰጠ መግለጫ የለም በዚህ ላይ ከኢትዮጵያ እግር ኳስ ፌዴሬሽን በዚህ ጉዳይ ላይ ምንም የተሰጠ መግለጫ የለም። በፍጹም በፍጹም በዚህ ጉዳይ ላይ እኛ ያስብነው የምናውቀውም ነገር የለም። ይሄ እንደውም ለእኛም አዲስ ነው። እሺ። አቶ ወንድም ኩና አላዩ የኢትዮጵያ እግር ኳስ ፌዴሬሽን የህዝብ ግንኙነት ኃላፊ እና በጊዜያዊነት ዋና ጸሐፊ ለሰጡን ማብራሪያ በዶችቬሌ ስም ከልብ አመሰግናለሁ። እግዜር ስጥልኝ። በእንግሊዝ ፕሪምየር ሊግ የሳምንቱ መጨረሻ ግጥሚያ አርሰናል ቀንቶ ታምሽቷል። ከቦምስ ጋር ባደረገው ፍልሚያ አርሰናል ትናንት በሰፊ ልዩነት 3 ለ1 ሲያሸንፍ አሌክሲስ ሳንቼዝ ሁለት ግቦችን ከመረብ አሳርፏል። ቴዎ ዎልኮትም አንድ ግብ በማስቆጠር ቡድኑ አሸናፊ በመሆኑ በደረጃ ሰንጠረዡ አራተኛ ለመሆን ችሏል። የአርሰናሉ አሰልጣኝ አርሰን ቬንገር ቡድናቸው ላይ ፍጹም ቅጣት ምት በመሰጠቱ የመሃል ዳኛውን ወቅሷል። ቅዳሜ ዕለት ቶትናም ሆትስፐርን ሁለት ለአንድ የረታው ቸልሲ ፕሪምየር ሊጉን በ31 ነጥብ እየመራ ይገኛል። ሊቨርፑልና ማንቸስተር ሲቲ 30 ነጥብ ይዘው በግብ ክፍያ ልዩነት ሁለተኛና ሶስተኛ ናቸው። ሊቨርፑል ሰንደርላንድን 2-0 ሲረታ፣ ትናንት ነጥብ የጣለው ማንቸስተር ዩናይትድ ከቶትናም ሆትስፐር በአራት ነጥብ ተበልጦ ስድስተኛ ደረጃ ላይ ይገኛል። ማንቸስተር ሲቲ በርንሌይን 2 ለ1 ረቷል። ለእንግሊዝ የሊግ ዋንጫ አምስተኛ ዙር የእግር ኳስ ግጥሚያ ነገ ሁል ሲቲ ከኒውካስል ዩናይትድ እንዲሁም ሊቨርፑል ከሊድስ ዩናይትድ ጋር ይጋጠማሉ። ከነገ በስቲያ ረቡዕ አርሰናል ሳውስሃምተንን እንዲሁም ማንቸስተር ዩናይትድ ዌስትሃም ዩናይትድን ይፋለማሉ። በጀርመን ቡንደስሊጋ ባየር ሚንሽን ቅዳሜ ዕለት ባየር ሌቨርኩሰንን ሁለት ለአንድ በማሸነፍ ከመሪው ላይፕሲክ ጋር ያለውን ነጥብ በሶስት አጥብቧል። ላይፕሲክ 30 ነጥብ አለው። በሚሊዮን ዩሮ የሚቆጠር ግብር ባለመክፈል እስር ቤት የቆዩት የባየር ሚንሽን የቀድሞ ኃላፊ ኡሊ ሆኔስ ዳግም የቡድኑ ፕሬዝ ፕሬዚዳንት ሆነው ተመርጧል። የግብር ዕዳይን ከነወለዱና የወለድ ወለድ እንዲሁም የቤተክርስቲያን ግብር ዕዳ የመጨረሻውን ሳንቲም ሳላስቀር ከፍያ አለው። በእስር ቤት ያሳየው ጠባይ አንድ እስረኛ ማሳየት ከሚጠበቅበት በላይ ነው። ያም በመሆኑ የላንድስቤርግ እስር ቤት ኃላፊዋ በመወሰናቸው ገሚሱ ቅጣት ተነስቶልኛል። ገሚሱ ቅጣት መስፈርቱ እጅግ ከፍተኛ ነበር እና ደግሞ የዚህን ገሚስ ቅጣት እድል ለማግኘት መስፈርቱን መቶ በመቶ ማሟላት ያሻል። ያ ተሳክቶልኛል። የባየር ሚንሽን የምንጊዜም ተቀናቃኝ ቦሩሲያ ዶርትሙንድ ቅዳሜ ዕለት በአይንትራክት ፍራንክፉርት ሁለት ለአንድ ተረቷል። መሪው ላይፕሲክ ፍራይቡርግን አርብ ዕለት አራት ለአንድ በማንኮታኮት ነበር ነጥቡን ወደ 30 ከፍ ያደረገው። የባየር ሚንሽን ዳግም ፕሬዝዳንት ሆነው የተመረጡት ኡሊ ሆኔስ ቡድናቸው ለቦሩሲያ ዶርትሙንድ እንደማይተኛ ተናግሯል። ለዚያ ደግሞ በጀርመን እግር ኳስ ስመ ገናናው ካርል ሃይንስ ሮመኒገ አብሯቸው መስራቱ እንደሚረዳቸው ገልጧል። ከካርል ሃይንዝ ሮሜኒገ ጋር አብሬ ስለምሠራ ደስ ብሎኛል። ምክንያቱም እኛ ሁለታችን ከዚህ ድንቅ የአመራርና የበላይ ጠባቂ ቦርድ እንዲሁም አስተዳደርና የአስተዳደር ቦርድ ጋር በጋራ ስንቆም፣ ያኔ ሌሎች እኛን ለማሸነፍ አጣብቂኝ ውስጥ ይገባሉ። እዚህ ላይ አንድ ነገር ላክልላችሁ እሻለሁ። ላይፕትሲክ አራላንድ አሸንፏል። ከሁለተኛ ተቀናቃኛችን ዶርትሙንድ ጎን ነው የተሰለፍ ነው። እነሱን አሁን በስተ መጨረሻ መፋለም እንችላለን። በስፔን ላ ሊጋ ባርሴሎና ከሪያል ሶሴዳድ ጋር አንድ እኩል በመውጣት ከመሪው ሪያል ማድሪድ በስድስት ነጥብ ርቋል። ሪያል ማድሪድ ስፖርቲንግን 2 ለ1 በማሸነፍ ነጥቡን 33 አድርሷል። ሴቪላ በተመሳሳይ ነጥብ ሆኖም በግብ ክፍያ ልዩነት ሶስተኛ ደረጃ ላይ ይገኛል። ዛሬ ማታ ላፓልማ ከአትሌቲኮ ቢልባኦ ይጫወታሉ። የመኪና ሽቅድምድም አቡዳቢ ውስጥ በተከናወነው የፎርሙላ 1 የመኪና ሽቅድምድም የፍጻሜ ፍልሚያ ጀርመናዊው ኒኮ ሮዝበርግ የልጅነት ህልሙ ሰምሮለታል ዋነኛ ተቀናቃኙ ለዊስ ሃሚልተንን በአምስት ነጥብ ቀድሞ በዘንድሮ ውድድሮች አጠቃላይ 385 ነጥብ በመሰብሰብ አሸናፊ መሆን ችሏል። ሎዊስ ሃሚልተን በትናንትናው ዕለት የቡድኑ የመርሴዲስ አባል ኒኮን ነጥብ ለማስጣል ያደረገው ሙከራ በአጠቃላይ ከሽፎበታል። በአቡዳቢው ውድድር የብሪታንያው ሎዊስ ሃሚልተን አንደኛ ሲወጣ፣ በጠቅላላ ድምር ግን ድሉ ለኒኮ ሮዝበርግ ሆኗል። አድማጮች የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶ ስለሽነኝ መልካም ጊዜ። ጤና ይስጥልኝ።